በቦኑ የዓለም የመገናኛ ብዙሃን መድረክ ላይ የተሳተፉት የአምነስቲ ኢንተርናሽናል ዋና ጸሐፊ ሳሊሊ ሼቲ ለዶቸቨለ በሰጡት ቃለ ምልልስ በአሁኑ ወቅት በበርካታ ሀገራት የሰብአዊ መብቶች ጥሰት የተባባሰ ደረጃ ላይ እንደሚገኝ ተናግረዋል። ሼቲ እንዳሉት በጎርጎረሳዊ 2016 ከ20 በሚበልጡ የአፍሪካ ሀገራት ህዝባዊ ተቃውሞዎች ተካሂደዋል። በእነዚህ ተቃውሞዎችም በሰላማዊ መንገድ መብታቸውን የጠየቁ ህዝቦች ተገድለዋል። ህዝባዊ ተቃውሞ ከተካሄደባቸው ሀገራት አንዷ በሆነችው በኢትዮጵያም በርካቶች ተገድለዋል፣ ታስረዋል። ሀገሪቱም ላለፉት ዘጠኝ ወራት በአስቸኳይ ጊዜ አዋጅ ነው የምትተዳደረው። ሼቲ እንዳሉት የኢትዮጵያ ባለስልጣናት አሁንም ትችቶች እንዲቀርቡባቸው አይፈልጉም። ሼቲ ኢትዮጵያን የሚመለከት ባይሆንም በቅርቡ ድርጅታቸው በአዲስ አበባ ሊያካሄድ የነበረው ስብሰባ እንደታገደበት ገልጸዋል። ኢትዮጵያ ጥሩ አይደለችም። ባለፈው ወር አዲስ አበባ የአፍሪካ ህብረት የሰላምና የጸጥታ ተቋምን የሚመለከት ዘገባ ይፋ ለማድረግ ተዘጋጅተን ተከልክለናል። በአዲስ አበባ ሂልተን ሆቴል ከመካሄድ የታገደው ስብሰባ ስለ ኢትዮጵያ አልነበረም ስለ አፍሪቃ ህብረት እንጂ። ሆኖም አገዱት። በየጊዜው የሚያራዝሙት የአስቸኳይ ጊዜ አዋጅ አላቸው። ውጭ ጉዳይ ሚኒስተሩን አነጋግሬያቸው ነበር። ስለ ጉዳዩ አያውቁም ነበር። ሆኖም በሁሉም ደረጃ የሚገኙ የመንግስት ባለስልጣናት የትኛውንም አይነት ትችት አዘል አስተያየት መስማት አይፈልጉም። ያም ሆኖ ከባድ ችግሮች ቢኖሩም የድረገጽ አምደኞች፣ ብሎገሮች እና ጋዜጠኞች ድምጻቸውን ያሰማሉ። ከባድ ነው። ሰው ግን ይታገላል። በኢትዮጵያ ሁኔታዎች እየከበዱ መምጣታቸውን ለገለጹት ሼቲ የአፍሪካ ህብረት መቀመጫ በሆነችው ኢትዮጵያ ይህ ሲፈጸም በጉዳዩ ላይ ከአፍሪካ ህብረት አባል ሀገራት መሪዎች ጋር ተወያይታችኋል ወይ የሚል ጥያቄ ቀርቦላቸው ነበረ። በኢትዮጵያ የሚደረገውን ሁሉም ያውቃል። የተቃዋሚ ፓርቲዎች መሪዎች ወከባ ይፈጸምባቸዋል። በኢትዮጵያ ፓርላማ አንድ ተቃዋሚ እንኳን የሌለበት መንግስት እንዴት ሊኖር ይችላል? ይህ ታማኒ መንግስት ነውን? ታውቃለህ፣ ሰው አያውቅም ማለት አይደለም። በኢትዮጵያ ምን እንደሚሆን ሁሉም ያውቃል፣ ግን ሊቃወሟቸው አይፈልጉም። ሙሴቬኒ ካጋሜና ሙጋቤ ዙማም ቢሆኑ ጠቅላይ ሚኒስተር ኃይለማርያምን ለመተቸት ዝግጁ ናቸው አይመስለኝም። በኢትዮጵያ ሲካሄድ ስለቆየው ህዝባዊ አመፅ አስተያየታቸውን የሰጡት የአምነስቲ ኃላፊ ሼቲ በተቃውሞ ወቅት ህዝቡ ያነሳቸው የመብት ጥያቄዎች ተገቢ እንደነበሩ ተናግረዋል። በሀገሪቱ ህገ መንግስት የተቀመጠው መብት በተግባር መተርጎም አለመቻሉ ዋናው ችግር እንደሆነም አስታውቀዋል። በኦሮሞ ተቃውሞ ጉዳይ ላይ በጣም ጠቃሚ ዘገባ አዘጋጅተናል። ብዙ መግለጫዎችንም ሰጥተናል። ይህ አዲስ አይደለም፣ ስናደርገው የቆየነው ጉዳይ ነው። የኦሮሞን ተቃውሞ እንዲሁም የሌሎች ብሔሮችን ጥያቄ ስንመለከት ከተነሱት ውስጥ ትክክለኛ ጉዳዮች ነበሩ። ኢትዮጵያ ስልጣን መጋራት የሚያስችል በጣም ዘመናዊና የወደፊቱን ያገናዘበ ህገ መንግስት አላት። በተግባር ግን የማናቸውንም ተቃዋሚ ድምጽ እንዲሰማ አይፈቅዱም። በልማት ረገድ ጥሩ የሚባል የሚስብ ስራ ተሰርቷል። እንዳለመታደል ሆኖ ግን የሲቪልና የፖለቲካ መብቶች ጉዳይ በጣም ኋላቀር ነው።